የማህበራዊ መገናኛ ዘዴዎች ቅኝት የኦሮሚያ ሚዲያ ኔትወርክ በአረብኛ ቋንቋ ስርጭት ሊጀምር ነው የመባሉ ዜና በማህበራዊ የመገናኛ ዘዴዎች ብዙዎችን አነጋግሯል። ቢቢሲ በ2016 በትዊተር የማህበራዊ መገናኛ ዘዴዎች በስፋት የተሰራጩና ውይይት የተደረገባቸው ካላቸው የአፍሪቃ ጉዳዮች መካከል የኦሮሞና የአማራ የተቃውሞ እንቅስቃሴዎች ከቀዳሚዎቹ ተርታ እንደሚመደቡ ያስታወቀው በዚሁ ሳምንት ነው። በፌስቡክ እና በትዊተር እንዲሁም በድረ ገጾች ላይ ከቀረቡ ጽሁፎች መካከል የተወሰኑትን አሰባስበናል። አብራችሁ ቆዩ። ስርጭቱን ከውጭ አገር የሚያስተላልፈው የኦሮሚያ ሚዲያ ኔትወርክ በአረብኛ ቋንቋ ተጨማሪ ስርጭት ሊያከናውን እንደሆነ የመገለጡ ዜና በርካቶችን አነጋግሯል። ጣቢያው በአረብኛ ብቻ አይደለም፣ በሌሎችም ቋንቋዎች ስርጭት ማከናወኑ ይጠቅማል እንጂ ጉዳት የለውም ሲሉ አስተያየት የሰጡ በርካቶች ናቸው። በዛው መጠን ደግሞ ጣቢያው በአረብኛ ቋንቋ ከግብጽ ስርጭት ለመጀመር ማሰቡ ከጀርባው አንዳች ተልዕኮ ቢኖረው ነው ሲሉ ጥርጣሬያቸውን እንዲሁም ድምዳሜያቸውን ያሰሙ ነበሩ። ከሁለቱም ወገን በማህበራዊ የመገናኛ አውታሮች የተሰጡ አስተያየቶችን አሰባስበናል። እውቅና ካላቸው የኦሮሞ የፖለቲካ አቀንቃኞች መካከል ግርማ ጉተማ በትዊተር ገጹ ባስተላለፈው መልእክት ኦኤምኤን አረብኛ በጥር 2017 ይጀምራል ብሏል። ግርማ ጉተማ የኦሮሚያ ሚዲያ ኔትወርክ የአንድ ደቂቃ ከአምስት ሰከንድ የቴሌቪዥን ማስታወቂያንም አያይዞ አቅርቧል። አደባባይ በተሰኘው የጡምራ መድረኩ ጽሁፎችን የሚያቀርበው ኤፍሬም ሸቴ በፌስቡክ ያቀረበው ጽሁፍ ሰበብ አያስፈልግም የሚል እንድምታይዟል በእርግጥ በአረብኛ ማስተላለፉ ያጋጣሚ ነገር ነው። አረብኛ ከዓለም ታላላቅ ቋንቋዎች አንዱ ስለሆነ ነው የሚለው አያስኬድም። ሻቢያ አረብኛን ሲጠቀምበት የነበረበት ምክንያትና አሁን ደግሞ የኦኤምኤን ኃላፊዎች ከዚህ ውሳኔ ላይ የደረሱበት ምክንያት ፖለቲካዊ አንድምታው እንደ ፀሐይ ግልጽ ነው። በደፈናው አረብኛንና እስልምናን አንድ አድርገው በመውሰድ በትንሹ ቱግ የሚሉ አንዳንድ ሰዎችን ላለማስከፋት አብዛኛው ፖለቲከኛ ዝም የሚልበት ምክንያቱ ቢገባንም በኦሮሞ ትግል ሰበብ አረባዊነት ለማስፋፋት ሲደረግ የኖረውን የቆየ ሙከራ ማስታወስ ግድ ይለናል። ይህ ጠጋ ጠጋ የቆየው ነገር መገለጡን ከማስረዳት ያለፈ ነገር የለውም። የኦሮሞ ትግል ተጭኖበት የቆየው አንዱ ችግር ኦሮሙማና እስላሙማ እጅና ጓንቶ ነው መታየታቸው ነው ብሏል አቡኪ አቡኪ አቡኪ ፌስቡክ ላይ አረብኛ በዓለማችን ብዙ ተናጋሪ ካላቸው ቋንቋዎች መካከል አንዱ ነው በማለት ይጀምራል ቢቢሲ። እና አልጀዚራን ጨምሮ ሌሎች ትልልቅ የሚዲያ ተቋማትም የአረብኛ ቋንቋ ስርጭት እንዳላቸው በመጥቀስ እነዚህ የሚዲያ ተቋማት የአረብኛ ቋንቋ መጠቀማቸው ከእስልምና ጋር የሚያገናኘው ምክንያት የለም የሚል መልዕክት አስነብቧል። ኦኤምኤን አረብኛን መጠቀሙ ከሃይማኖቱ ጋር የሚያገናኘው ነገር የለም፣ በማለት አቡኪ ያሰፈረው ጽሑፍ ሃይማኖትና ቋንቋን ለይተን ማየት ያለብን ይመስለኛል ሲል ይጠቃልላል። ሄለን ጋዲስ አጣቢ በትዊተር ገጿ የኦሮሚያ ሚዲያ ኔትወርክ በኦሮምኛ ቋንቋ አስደሳች ዜና ሲል በትዊተር ያቀረበውን መልእክት በማያያዝ ኦኤምኤን በቅርቡ በአረብኛ ስትል ጽፋለች። ማህበራዊ መገናኛ ዘዴዎች ላይ ኢህአዴግን በትጋት ከሚደግፉ ሰዎች መካከል አብዱልባሲት አብዱ ሰመድ በፌስቡክ ገጹ አረቡ ዓለም ደግፎ የወደቀ የከሸፈና የተፈረካከሰ ትግል እንደሆነ እንጂ ሊያልፍለት ተስፋ የነበረው ትግል እንኳ በ20ኛውና በ21ኛው ክፍለ ዘመን በምድር ላይ አልታየም ሲል አስነብቧል። አብዱልባሲጥ ከሱማሊያ አንስቶ የተለያዩ የአረብ ሀገራትን በመጥቀስ በሃይማኖት መነገድ ብሏል። ኦኤምኤን ከካይሮ ሊጀምር ያቀደው የአረብኛ ቋንቋ ስርጭት ዓላማ አደገኛ መሆኑን ገልጧል። ቢኒያም ሀብታሙ በፌስቡክ ገጹ ያሰፈረው አጠር ያለ አስተያየት ደግሞ ትክክለኛው ኦሮሞ ሙስሊም ነው በተባለበት አፍ ትክክለኛው ኦሮሞ አረብኛ ተናጋሪ ነው ሳይሉ ይቀሩ ይሆን ብሏል። ሌሊሳ ሌንጮ ትዊተር ላይ በእንግሊዘኛ ቋንቋ ያስነበበው ጽሁፍ ለመሆኑ አረብኛ መርሃ ግብር የመጀመር እቅዱን የቀፈቀፈው ማን ነው በሚል ይጠይቃል እቅዱንም በብዥታ የተጋረደ ሲል ይተቸዋል። ዘር ያቆብ ጌታቸው ጉዲና በፌስቡክ ባስተላለፈው መልእክት ባለፈው ቢቢሲ የሬዲዮ ስርጭት በኦሮምኛ በአማርኛና በትግርኛ ፕሮግራም ሊጀምር መሆኑ በተዘገበበት ወቅት ግብፅ ውስጥ ኦሮምኛ ተናጋሪ ያለ ብለው ተጽፎ አንብበን አጃይብ ብለን ባላየ ባልሰማም ነገሩን ዋጥ አድርገን ጭጭ ብለን አለፍ ነው ይላል። ኦኤምን በአረብኛ ቋንቋ ስርጭት ሊጀምር መሆኑን መስማቱ ግርምት እንዳጫረበትም ይገልጣል። በአሁኑ ሰዓት አረብኛን ከሌሎች ቋንቋዎች ሁሉ ለምን ማስቀደም አስፈለገ ሲል ሌላ ጥያቄ አስፍሯል። ሳባ ዮሐንስ ይሄን ነበር መንግስት ሲናገረው የነበረው፣ የግብፅ ተላላኪ ሲል ታሾፍ ነበር ብላለች። በፖድካስት የሚሰራጨው ዋዜማ ሬዲዮ ፕሮግራም አዘጋጅ ጋዜጠኛ አርጋው አሽኔ በፌስቡክ ያስነበበው ጽሁፍ ኢትዮጵያ ውስጥ በመንግስት ማሰራጫ ጣቢያዎች በአረብኛ ቋንቋ ይተላለፉ የነበሩ ስርጭቶች ዓላማና ግብን በማብራራት ይጀምራል። በአረብኛ ቋንቋ የሚተላለፈውና ና ይተላለፍ የነበረው ስርጭት ለኢትዮጵያውያን አልነበረም ወይም አይደለም በሚል ርዕስ የቀረበው የአርጋው ጽሁፍ ደርግም ሆነ ኢህአዲግ አረብኛ ቋንቋን የተጠቀሙበት የውጭ ዜጎችን ኢላማ በማድረግ እንደሆነ ይገልጣል። አረብኛን ለኢትዮጵያውያን አድማጮች በማቅረብ ኦኤምኤን የመጀመሪያው ይሆናል ያለው አርጋው ግር የሚያሰኘውና ለጥርጣሬ በር የሚከፍተው ይህን ስርጭት ለመጀመር የተመረጠበት ወቅትና ቦታ ካይሮ ከተማ መሆኑ ነው። ግብጽ ለአመታት በአማርኛ የሚተላለፍና ኢትዮጵያ ላይ ያነጣጠረ የሬዲዮ ፕሮግራም ነበራት። የተሳካ አይመስለኝም። አሁን ስለመኖሩም እርግጠኛ አይደለሁም። በርካታ የአረብ ሀገራት ኢትዮጵያ ላይ ያነጣጠሩ ሃይማኖታዊና ሌሎች ስርጭቶችን በሳተላይት ያካሂዳሉ። ይዘታቸውን ለመዘርዘር ይቸግረኛል። ሚዲያን ለጂኦፖለቲካል ፍላጎት ማስፈጸሚያ መዋል በሰፈሩ አዲስ ነገር አይደለም። የኦኤምኤን አዲሱ ስርጭት በአረብ ሀገር የተደገፈ ነው የሚለው ስሞታ እውነት ከሆነ አላማው አንድና አንድ ነው፣ የራስን ጂኦፖለቲካል ጥቅም ማስጠበቅ እንዴት እነሱ በሀገራቸው የሚዋጉትን ጽንፈኝነት በመስበክ የኢትዮጵያ ሙስሊም ማህበረሰብ ይህን ጨዋታ ጠንቅቆ ያውቃል የሚል እምነት አለኝ። ስለዚህ ኦኤምኤን ለምን አሁን አረብኛ ስርጭት ለመጀመር ወሰነ የሚለውን ከራሱ በስተቀር የሚያስረዳ ሊኖር አይችልም ሲል ሀሳቡን አጠቃሏል። ቢቢሲ ዓለም አቀፍ የዜና አውታር በጎርጎሪዮሱ 2016 ትዊተር ላይ ጎልተው መነጋገሪያ የሆኑ ሃሽታግ የተደረጉ ርዕሰ ጉዳዮችን በድረ-ገጹ ይፋ አድርጓል። ከርዕሰ ጉዳዮቹ መካከል የኦሮሞና የአማራ የተቃውሞ እንቅስቃሴዎች በዋነኛነት ይገኙበታል። ቢቢሲ ለታላቅ የሙዚቃ ሰው ህልፈት ሐዘንን ለመግለጥ፣ ፕሬዝዳንቶች ላይ ለመሳለቅ ወይም የተቃውሞ ንቅናቄዎችን ለመጀመር አፍሪቃውያን ከምንጊዜውም በበለጠ በ2016 ማኅበራዊ መገናኛ ዘዴዎችን ተጠቅመውበታል ሲልም ጽፏል። ትዊተር የማኅበራዊ የመገናኛ አውታር ላይ በኢንተርኔት አሰሳ በቀላሉ እንዲገኙ ምልክት ማለትም ሃሽታግ የተደረገባቸው ርዕሰ ጉዳዮችና ታሪኮች እኚውላችሁ ሲል ዘርዝሩ ተናግሯል። ከዝርዝሮቹ መካከል የአማራና የኦሮሞ የተቃውሞ እንቅስቃሴዎች ከፍተኛ ቁጥር በማስመዝገብ በሶስተኛ ደረጃ ላይ ሰፍረው ይገኛሉ። ኢትዮጵያን የሚመለከት ይዘት ያለው የትዊተር ሃሽታግ የቢቢሲን ቀልብ ሲስብ የመጀመሪያው አይደለም። ቢቢሲ የትዊተር አካሄዶችን በሚገመግምበት ገጹ በጎርጎሪዮሱ 2014 እና 2015 የዞን 9 ጦማሪያን ይፈቱ በሚል በትዊተር የተከፈተው ዘመቻ ዓለም አቀፍ ትኩረት ስቦ እንደነበር ሰፋ ያለ ዘገባ ማስነበቡ ይታወሳል። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።